ስድስተኛው ሀገር አቀፍ ምርጫ እስከሚካሄድ ድረስ ስልጣን ላይ ያለው አስተዳደር ሀገሪቱን በማስተዳደር ኃላፊነቱ እንዲቀጥል የፌዴሬሽን ምክር ቤት በቅርቡ ያሳለፈውን ውሳኔ ተከትሎ ተቃውሟቸውን ያሰሙ አንዳንድ ተፎካካሪ ድርጅቶች እንዳሉት በውሳኔው የአስፈጻሚው አካል ተጽዕኖ ያለመኖሩን ውሳኔውም በመላው ሀገሪቱ ተግባራዊ የሚደረግ መሆኑን ምክር ቤቱ ገለጠ። ለዝርዝሩ መለስካቸው አምሀ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግሬስ በጋራ እንዲሁም የኦጋዴን ነጻነት ግንባር በተናጠል ይፋ ባደረጓቸው መግለጫዎቻቸው ያቀረቧቸው መሰረት የላቸውም ሲሉ በፌዴሬሽን ምክር ቤት የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጸሐፊ አቶ ወርቁ አዳሙ ለቪኦኤ ተናገሩ። አቶ ወርቁ ለቀረበላቸው ጥያቄ እንዳባሩት የፌዴሬሽን ምክር ቤት አባላት ታማኝነታቸው ለህገ መንግስቱ፣ ለመረታቸው ህዝብና ለህሊናቸው ብቻ ነው ብለዋል። አክለውም ምክር ቤቱ በአንዳንድ አካሎች ስር ስለሆነ ነፃ ሆኖ የሚወስነው ውሳኔ የለም የሚሉ ወገኖችን በተለይ የወቅቱን ሁኔታ አላስተዋሉም ይላሉ። ስድስተኛውን አገር አቀፍ ምርጫ በተያዘለት ጊዜ ለማካሄድ አለመቻሉን ተከትሎ በተነሳው ህገ መንግስታዊ ጥያቄም ምክር ቤቱ ከሰጠው ውሳኔ ጀርባ ምንም አይነት ተጽዕኖ አልነበረም ይላሉ አቶ ወርቁ አዳሙ ከየትኛው አስፈጻሚ አካል በስልክም ሆነ በአካልም ይህንን አድርጉ የሚል አንድም አይነት ሰነዱ በቀጥታ ከህገ መንግስት ጉዳዮች አጣሪ ጉባኤ መጣ። ከመጣ በኋላም የተከበሩ የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ በቀጥታ ለቋሚ ኮሚቴያችን መሩት። ቋሚ ኮሚቴውም ሁለት ቀን ሰኔ አንድ እና ሰኔ ሁለት ቀን የአጣሪ ጉባኤ ጉባኤ አባላትን እና ሙያተኞችንም ጋብዞ በአነሷቸው ጥያቄዎች ላይ አጣሪ ጉባኤ አባላትን ዓለም አቀፍ ተሞክሮንም የሀገራችን ተሞክሮንም በስፋት ለቋሚ ኮሚቴ ያብራሩና ቋሚ ኮሚቴውም ደግሞ የውሳኔ ሀሳቡን በጥልቀት ተወያይቶ ብዥታዎችን አጥርቶ የራሱን አቋም ይዞ ወደ ምክር ቤቱ የውሳኔ ሀሳብ ያዘጋጀበት ስለነበር ሂደቱም አሳታፊነት የነበረው ዲሞክራሲያዊ ይዘት ያለው እና ውሳኔውም ራሱ ፍትሃዊ በሆነ መንገድ ሁሉም በሚመስለው የራሱን ከተለያየ ቦታ የተቃወሙ አሉ። በተቃውሞም ህዋት ብቻ አይደለም፣ ሌላም ድምጸ ተአቅቦም አሉ። ስለዚህ አጠቃላይ በሚመስላቸው መንገድ በአብላጫ ድምጽ የተወሰነበትና የማንም አይነት ተጽዕኖ የሌለ ስናምን እኔ በተለይ በሂደቱም ባለቤቱ ነኝ እንደውም የተከታተልኩበት ሁኔታ ስለነበረ ይህን ማረጋገጥ ፈልጋለሁኝ። ተፎካካሪ ፓርቲዎቹ በመግለጫቸው አጠንክረው የገለጹት እና የኮነኑት ሌላ ጉዳይ የውሳኔው አሰጣጥ የገዢውን ፓርቲ ፍላጎት ብቻ ያገለገለና ሌላውን ባለድርሻ ያገለለ በመሆኑ የተናጠል እርምጃ እንደሆነ ነው። አቶ ወርቁ በዚህ አባባል አይስማሙም። እነሳቸው ከሆነ ባለው ህግ መሰረት የህገ መንግስት ትርጉም ስራ ወይንም ህገ መንግስቱን የመተርጎም መብት ያለው የፌዴሬሽን ምክር ቤት ብቻ ነው። ይህንና በአሁኑ ውሳኔ የነበረው ተሳትፎ ከዚህ በፊት ያልታየ እንደነበረ ያስታውሳሉ። የእኛ ክንፍ የሆነው ህገ መንግስታዊ ተቋም ጠፋ ያለ ባለድርሻ አካላትን በስፋት አሳትፏል። ከአለም አቀፍ፣ ከሀገር አቀፍ ድረስ አሳትፏል ማለት ነው። በተለይም ደግሞ ለህገ መንግስት ትርጉም ግብዓት ሊሰጣሉ ተብለው የታሰቡ ነገሮች በሙሉ የሰጠበት ሁኔታ ነው ያለ። ይሄ እኛ እንዳያደረግ ነው የሚቆጠረው ማለት ነው። ፌዴሬሽን ምክር ቤት ጋር የኛ አካል ስለሆነ በዚያ መንገድ ምክር ቤቱ ሊያካሄድ የሚችለውንም አጣሪ ያካሄደባቸው ሁኔታዎች አሉ። ስለዚህ ይሄ ደግሞ ሁለቱ አንድ ተቋማት ናቸው ብሎ መውሰድ ስለሚቻል በስፋት አሳትፏል። ይሄ በሀገራችን ለመጀመሪያ ጊዜ እንዲህ አይነት ሁኔታዎች ከዚህ በፊትም የህገ መንግስት ማሻሻያ ተደርጓል። ግን አሳታፊነት ያለበት ስራ ታሪካዊ የተባለ ስራ ነው የተሰራው እና በተለይ የተፎካካሪ ፓርቲዎች እያቀረቡት ያለው ሁኔታ እኛ በዋናነት ህገ መንግስታዊ ስርአቱን ተከትሎ የህርንባቸው ሁኔታዎች እንዳሉ ነው። በዚህ መንገድ ነው መታየት ያለበት ብዬ ማምነው። ከዚህ በኋላ የሚወሰደውንም እርምጃ አቶ ወርቁ አዳሙ በዝርዝር አስረድተዋል። ምክር ቤታችን ሰኔ ሶስት ቀን ሰፊ ክርክር በጥልቀት ተወያይቶ አጠቃላይ የስድስተኛውን ዙር አገራዊ ምርጫ እንዲራዘም ውሳኔ አሳልፏል። ይህን ውሳኔ እንግዲህ ከዚህ ቀጥሎ የሚመጣው ነገር ለሚመለከታቸው አካላት ለአስፈጻሚ አካላት በየደረጃው ላሉ እንዲሁም ደግሞ ለፌዴራል ተቋማትም ምክር ቤቱ በወሰነው አግባብ ለኢትዮጵያ ብሔራዊ ምርጫ ቦርድም እና ጉዳዩ ለሚመለክታቸው ሌሎች አካላትን ጭምር በዚህ መንገድ እንዲፈጸም የምክር ቤቱ ጽህፈት ቤት የሚጣፈቁ አማካኝነት ውሳኔዎችን የምናስተላለፍበት ሁኔታ ይኖራል ማለት ነው። ከዚህ ውሳኔዎች በየትኛውም የሀገሪቱ ክፍል መቼም የሚካሄድ ምርጫ ህገወጥና ይህ ህገ መንግስታዊ ነው ሲሉም አቶ ወርቁ አስጠንቅቀዋል። መለስካቸው لاميركا دمز راديو كاديس أبابا